ፍቅረ ማርያም፣ ኬንያ ደቡብ ሱዳን የተሰማራው የተባበሩ መንግስታት ድርጅት የሰላም አስከባሪ ሲቪሎችን ከጥቃት መከላከል አልቻለም በሚለው ወቀሳ ምክንያት እዚያ የሚገኙ ወታደሮቿን እንደምታስወጣ ተናግራለች ባለፈው ሳምንት። በዚህም ሳታበቃ በተባበሩ መንግስታት ድርጅት የሰላም ተልእኮ ማስከበር ስር እንደማትሳተፍም ይፋ አድርጋለች። የኬንያን ውሳኔ የሚተቹ እየበረከቱ ነው። የሀገሪቱ መገናኛ ብዙሀን በዚህ ጉዳይ ላይ ምን እያሉ ይሆን? የሀገሪቱ መገናኛ ብዙሀን ውሳኔውን አስመልክተው ወደ አሁኑ ነው ምላሽ የሰጡት። በአብዛኛው የሀገሪቱ አንጋፍ ጋዜጦች የሚባሉት ከመንግስት እርምጃ ጎንን የቆሙት ኬንያ ነፃነቷን ካገኘች ጀምሮ የተባበሩት መንግስታት ድርጅት ሰላም ማስጠባቂ ዲፓርትመንት ውስጥ ለተለያዩ ሀገሮች በትሚነሱ ግጭቶች ሰላም ማስጠባቂ ወታደሮች ውስጥ አበርክት የቆየች ነች። ልክ እንደ ኢትዮጵያ አይነት ሪከርድ ያላት ናት እና የተባበሩት መንግስታት ምስጋና ቢስ ነው የኬንያን መንግስት ሳያማክር ይህንን እርምጃ መውሰዱ የሀገሪቱን ክብር የነካ የሀገሪቱን የኋላ ታሪክም ግምት ውስጥ ያላስገባ በመሆኑ ማለት የመንግስት እርምጃ ትክክል ነው ባይሉም የተባበሩት መንግስታት ድርጅትን ወቅሰዋል። ይህም ሆኖ የኬንያ መንግስት ሰራዊቱን ከደቡብ ሱዳን ባያስወጣ ይመረጣል የሚል አይነት አቋም ነው የሚያንጸባረቁት። በእርግጥ ኬንያ በውሳኔዋ ጸንታ እርምጃውን የምትወስድ ከሆነ ግን በአካባቢው የሰላም ተልእኮ ላይ የሚኖረው አንድምታ እንዴት ይታያል? እንግዲህ ይሄ በደቡብ ሱዳን የሰፈረው የተባበሩት መንግስታት ድርጅት ሰላም አስጠባቂ ጦር በአሁኑ ሰዓት ወደ አስራ ሁለት ሺ አስራ ሶስት ሺህ ጦር ሰራዊት ያለው ነው፣ ፖሊሶችን ጨምሮ። በቅርቡ ደግሞ ባለፈው መስከረም አራት ሺህ ያህል ወታደሮች ተጨማሪ ከኢጋድ አባል ሀገሮች ተውጣጥተው እንዲሰማሩ ተወስኗል። በዚህ ውስጥም ኬንያ ተሳትፎ ታደርጋለች ተብላ ትጠበቅ ነበረ። አሁን ተሳትፎ እንደማታደርግ ገልጻለች። ስለዚህ በአጠቃላይ በዚህ የሰላም አስጠባቂ ጦር ሰራዊት ውስጥ እስከ ስልሳ የሚገመቱ ሀገሮች ይሳተፉበታል። ኬንያ ከዛ ውስጥ አንድ ሺ ሁለት መቶ ወታደሮች ነው ያሏት። ግን ከኬንያ በላይ ኢትዮጵያ ስምንት ሺ አላት፣ እንድም እነዚሁ ከፍተኛ ጦር አላት። ባንግላዴሽም ከፍተኛ ጦር አላት። ብዙ ሀገሮች ከኬንያ የበለጠ ጦር አላቸው። በመሰረቱ ያም ሆኖ እስካሁን ያለውት ወታደር ብዛት በቂ ስላልሆነ ለደቡብ ሱዳን አንድ ሺ ሁለት መቶ ወታደር ቢሆንም መውጣቱ ከፍተኛ የደህንነት ክፍተት ይፈጥራል። በሰላም አስጠባቂ ጦሩ ላይ ሲቪል ዜጎችን ደህንነታቸውን ለመጠበቅ የእርዳታ አቅርቦት ለማድረግ የሰብአዊ መብት ጥሰቶችን ለመከታተል ብዙ ወታደር የሚያስፈልገው ሰላም ጥበቃ ነው ያለውና በወታደራዊ መልኩ ሲታይ ከደህንነት ክፍተት ይፈጥራል። በተለይ በቅርቡ ይዋጣል ተብሎ ጁባ ላይ ከተማ ላይ ብቻ እንዲሰፈር የታስበው አራት ሺህ ወታደር ከኢጋድ አገሮች የሚጠጣ ስለሆነ ኬንያ በዚሁ ተሳትፎ አላድርግም ብላ ማለቷ ለደቡብ ሱዳን ትልቅ ጉዳት ነው፣ ለኢጋድ ትልቅ ጉዳት ነው። አጠቃላይ ለዩናይትድ ኔሽን ሆነ ለአፍሪካ ሕብረት ለሰላም ጥበቃ ለሚያደርገው በጁባ ለሚደረገው በተለይ ከፍተኛ የሆነ ወታደራዊ ክፍተት የሚፈጥር ነው። ይህ አንደኛው ነገር ሆኖ በራሷ በኬንያ ላይ የኃይል ሚዛኗን የሚያጓድል ነው። እስካሁን በሶማሊያ ተሳትፎ እያደረገች ነው። በደቡብ ሱዳን ደግሞ በሁለት መልኩ፣ አንደኛው በሰላም ድርድሩ በጣም ከፍተኛ ተሳትፎ የምታደርግ ሀገር ነች። ሰላም አስጠባቂ ጦር በማዋጣት አስተዋጽኦ እያደረገች ነው እና መውጣቷ በአፍሪካ ቀንድ የሚኖራትን ተሳትፎ በከፍተኛ ደረጃ የሚቀንስባት ይሆናል። ኬንያ በአሁኑ ሰዓት እንግዲህ ሰራው ቴና ስወጣለሁ በሚል ብቻ አልተገታችም። የደቡብ ሱዳን አማጺ ቡድን ቃል አቀባይን ለደህንነታቸው ወደሚያሰጋቸው ስፍራ ማለት ወደ ሀገራቸው አስገድዳ አባራለች እየተባለች ነው። ይህ ምን ያስከትላል ማለት ይቻላል። ይሄ አሁን በቀጥታ ወዲያውኑ ያስከትለው ጉዳይ ቢኖር በደቡብ ሱዳን ነዋሪ የሆኑ ተራ ኬንያውያን ዜጎች፣ በተለያዩ ዓለም አቀፍ ድርጅቶች የሚሰሩ የቂም በቀል እርምጃ እየተወሰደባቸው ነው። ምናልባትም ሀገሪቱን ለቀው ሊወጡ የሚችሉበት ድሉ እንዳለ አንዳንድ መገናኛ ብዙኃን እየዘገቡ ነው። አብዛኞቹ ፓስፖርታቸውን እየተነጠቁ በተለይ በአማጽያን ደህንነታቸው አደጋ ውስጥ የወደቀበት ሁኔታ አለ። በተመሳሳይም ደግሞ ኬንያ በርካታ ደቡብ ሱዳን ስደተኞች አሉ። ኬንያ እንግዲህ በእነዚህ ስደተኞች ላይ ምናልባት ደግሞ የምትወስደው እርምጃ ይኖር እንደሆነ ለወደፊቱ የሚታይ ይሆናል። በአጠቃላይ ግን በሁለቱ ሀገሮች መካከል እነዚህ ውጥረቱ እየተባባሰ ከቀጠለ በሁለቱም ላይ መጥፎ የሆነ ወታደራዊ ተጽዕኖ፣ የደህንነት ተጽዕኖ ይኖረዋል የሚል ግምት አለ። በተለይ ኬንያ ላሙ ወደብ የተባለውን አዲሱን ወደብ እየገነባች ስለሆነ ያን ወደብ በዋናነት ሊጠቀምበት የምትችለው ደቡብ ሱዳን ነዳጇን በማስወጣት ለዓለም አቀፍ ገበያ ስለሆነ ከደቡብ ሱዳን ጋር መጋጨቷ ለኬንያ በጣም በኢኮኖሚዋ በኩል ጥሩ ዜና አይደለም። ፍቅረ ማርያም መኮንን ከናይሮቢ፣ በጣም አመሰግናለሁ። አመሰግናለሁ።